ሰላም፣ እንዴት ዋላችሁ? ከዛሬ ዜና ጋር እኔ በሰማ ወደላ በአዊዋ ግዛት ውስጥ ሶስት ተጨማሪ ሰዎች በኮቪድ 19 ውስብስብ መሞታቸው ተዘግበዋል። በዶሪ ካኒ ውስጥ በአንድ ተጨማሪ ሞትን ጨምሮ የሞቱት በአጠቃላይ 59 ደርሰዋል። በካኒ ውስጥ ሰላሳ ሁለት ተዳዲስ ጉዳዮች እና በክልል ውስጥ በ24 ሰዓታት ውስጥ ወደ 400 ያህል የሚጠጉ ተጠቂዎች ተገኝተዋል። ወረሽኙ ከተከሰተበት ጊዜ አንስቶ በመላ አገሪቱ ወደ 1222 ሰዎች መሞታቸውን እና ወደ 73000 ሰዎች ተጠቂ መሆናቸው ተጠግበዋል። በነበራስካ በኒቨርስካ 4634 ሰዎች ሞተዋል። አዎንታዊ ምርመራ የሚደረገው ወደ 38200 የሚጠጉ ሰዎችም ተገኝተዋል። ገዢው ፔሪ ዛሬ ጠዋት ጋዜጣ መግለጫ ሰጡ። ነበራስካ የኮቪድ 19 መመሪያዎችን መከተል እንድትቀጥል አሳስበዋል። እንደ አንድ የፊት ጭንብላ እጅ አዞትሮ መታጠብ እና ማፈራሪ መረጥም መጠበቅም ነው ቅድመ ጥንቃቄ በሽታ ስርጭትን ለማጋገት እና የሆስፒታል አቅምን ዝቅ ለማድረግ ይረዳል ብለዋል። በተጨማሪው 341 ሰዎች በሙከራ ነብራስካ ተመዝግበዋል። ነብራስካ ከዛሬ ቀን ጀምሮ ወደ አራተኛ የኮሮናቫይረስ ገደቦች ተዘባብራለች። ቀጣዩ እርምጃ ገደቦችን ሁሉም በአንድ ላይ ማወስ ወገድ ያጠቃልላል። ሆኖም ገዚህ መቼ ሊሆን እንደሚችል አላውቅም ብለዋል። በአመቱ መጨረሻ ስሪ ከተማ ማህበረሰብ ትምህርት ቤት ዲስትሪክት ውስጥ ያሉ ሁሉም ተማሪዎች ነፃ ምግብ እንደሚያገኙ ተነግረዋል። ወረዳው በሳምንቱ መጨረሻ በኤስዲ በኩል ስለ ፕሮግራሙ ለወላጆች ያሳውቀዋል። ምናባዊ ትምህርት የሚሰሩ ተማሪዎችም በምትኩ ምግባቸውን መጥተው መብሰል እንደሚችሉም ተነግረዋል። አመሰግናለሁ።